ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ በማኅበረሰብ ጥናት ረዳት ፕሮፌሰር ናቸው። በዩናይትድ ስቴትስ ሰላማዊ የሥልጣን ሽግግር ላይ ጽዮን ግርማ አነጋግራቸዋለች። ዶክተር ደረሰ በጣም እናመሰግናለን፣ እንግዲህ ለቃለ ምልልስ ፈቃደኛ ስለሆኑ። ዩናይትድ ስቴትስ አሜሪካ ተሰናባቹን ፕሬዚዳንት ባራክ ኦባማን ሸኝታ እንግዲህ ተመራጩን ፕሬዚዳንት ዶናልድ ትራምፕን ተቀብላለች። እንደው ይህ ሽግግር ለዩናይትድ ስቴትስ ዲሞክራሲያዊ ሂደት በዲሞክራሲ ቋንቋ ምን ማለት ነው? ምን ትርጉም ይሰጣል? አመሰግናለሁ ጽዮን ይህንን እድል ስለሰጠሽኝ እንግዲህ ይሄ አሜሪካ የምንለው ሀገር ለሁለት መቶ ሰላሳ አመት በህይወት ያለ ሀገር ነው እና ፈረንጆቹ ከሐምሌ አራት አስራ ሰባት ሰባ ስድስት ጀምሮ ይሄ የስልጣን ሽግግርን ማድረግ የጀመሩት ከአስራ ሰባት ሰማንያ ዘጠኝ ነው። ስለዚህ ወደ መቶ ዘጠና አመት ገደማ ያህል ይኸው በተለያየ ጊዜ ምርጫ እያደረጉ አንዱ መሪ ለሌላው መሪ ስልጣን በሰላማዊ መንገድ እያሸጋገረ መንግስት እየተመሰረተ መንግስት እየለቀቀ እንዲህ ባለ መንገድ ነው እንግዲህ እዚህ ጋር የደረሱት። አሁንም የምናየው ምንድን ነው እንግዲህ ፕሬዚደንት ኦባማና አዲስ ተመራጩ ፕሬዚደንት ዶናልድ ትራምፕ በፖለቲካ አተያየታቸው፣ በአስተዳደጋቸው፣ በመጡበት ባክግራውንድ፣ ምንም የማይመሳሰሉ እንዲያውም የተቃራኒ ፓርቲ አባላት የሆኑ ናቸው። ነገር ግን የአሜሪካ ህዝብ በምርጫ ሳጥን ድምፁን ካሰማና ማን አሸናፊ እንደሆነ ከወሰነ በኋላ ግን የትኛውም ግለሰብ ስልጣን ለዚህ ለተመረጠ ሰው ማስረከብ አለ። እና አሸናፊው ዶናልድ ትራምፕ አይደለም፣ አሸናፊው የአሜሪካ ዴሞክራሲ ና የአሜሪካ ህገ መንግስት ናቸው። ይህንን ደግሞ በደማቸው በትግላቸው ያስከበሩ አራት መቶ ሚሊዮን የሚሆኑ አሜሪካውያን ዜጎች ናቸው ሲሆን ሰላማዊ የስልጣን ሽግግር ሂደትም ይታያል ውስጡ ብለዋል። ና ይህን ቃላት ደጋግመን እየሰማነው ነው። ሰላማዊ የስልጣን ሽግግር እንደው ምን ማለት ነው? ሰላማዊ የስልጣን ሽግግር ማለት ምንድን ነው? ያለ ግጭት፣ ያለ መፈንቅለ መንግስት፣ ያለ ጦርነት ስልጣን በህዝብ እጅ ስላለ ህዝብ ደግሞ ማን እንደሚመራው በድምፅ መስጫ ሳጥን ወስኖ ወይም በምርጫ ወስኖ፣ ያ ምርጫ ከተቆጠረ እና አሸናፊው በእውነት ከታወቀ በኋላ አዲስ የተመረጠው ሰው ስልጣኑን ቀድሞ ከነበረው ሰው የሚረከብበት እና በፍጹም በጉልበት ወይም በአመፅ ወይም በጠመንጃ አፈሙዝ ያልሆነ የስልጣን ሽግግር ማለት ነው። የሚገርመው ነገር ሲሆን ይሄ አይነት የስልጣን ሽግግር እራሱ በዓለም ላይ የመጀመሪያ ከሆነችው ሀገር ከአሜሪካ ጋር የመጣ ነገር ነው እና ዘመናዊ ነገር ነው ማለት እንችላለን። ምክንያቱም ከሁለት መቶ ሰላሳ አመታት በፊት የሰው ልጅ በሙሉ በአሜሪካ ብቻ አለን በመላው ዓለም ያለው ስልጣን በጉልበት ነበር የሚቀማው እየተጋደለ አንዱ ሌላ ሌላውን እያጠፋ አንዱ ሌላውን እየቀበረ ነበረ። ግን የሰው ልጅ አዲስ የስልጣኔ ደረጃ ላይ ደረሰ። ምንድን ነው ማንም ማንንም በጉልበት ባሪያ አድርጎ የሚገዛበት አንዱ ገዢ ሌላው ሎሌ የሚሆንበት ስርዓት ያብቃ። ከዚህ በኋላ ስልጣኔ ህዝብ ነው። ህዝብ ይወስን፣ ህዝብ የወሰነው ደግሞ በስልጣን መንበር ላይ ይቀመጥ የሚል ስርዓት ተፈጠረ። እና ዴሞክራሲ ስንል ሰላማዊ የስልጣን ሽግግር ማለት ነው። በነገራችን ላይ ዴሞክራሲ ዴሞክራሲ የሚያደርገው የተመራጩ ስልጣን ማግኘት ሳይሆን ደግሞ የሌላው ስልጣን መልቀቅ ነው በሰላማዊ። እንግዲህ ከምርጫው በፊት በነበሩ ክርክሮች በርካታ አጨቃጫቂ ነገሮች ተነስተው ነበር። በተለይ ደግሞ የአሁኑ የዩናይትድ ስቴትስ ምርጫ ከዚህ ቀደሙ የተለየና አወዛጋቢ የተባለለት ነበር። አሁን ደግሞ ሁሉም ነገር ተጠናቆ ተሰናባቹ ፕሬዚዳንት ባራክ ኦባማ ዋይት ሀውስን ለተመራጩ ፕሬዚዳንት ዶናልድ ትራምፕ አስረክበው ወጥተዋል። እርሶም እንግዲህ አሁን እንዳብራሩት ይህ ሂደት ሰላማዊ የስልጣን ሽግግር ማለት ይህ ነው ብለዋል እና እንደው ይሄ ለሌላው ዓለም በተለይ ደግሞ ለአፍሪካ እንደው ምን ትርጉም አለው? እኔ ጽዮን፣ ይሄ ከባድ ጥያቄ ነው። ምክንያቱም ስሜት የሚቀሰቅስ ጥያቄ ነው የምትጠይቅኝ። ይሄ ዲሞክራሲ የሚባለው ነገር በዓለም በሙሉ በተለይ በአውሮፓና በምዕራቡ ዓለም በሰሜን አሜሪካ ብቻ ሳይሆን በደቡብ አሜሪካም በእስያም እያደገና እያበበ የመጣ ስልጡን የሆነ ሰላማዊ የሆነ የመንግስት አስተዳደር ዘይቤ ነው። ከዚህ ወደኋላ ለብዙ ዘመን የቀረችው አህጉር የኔና ያንቺ አህጉር አፍሪካ ናት እና አፍሪካ ውስጥ አሁንም ያሉት መሪዎቻችን በአብዛኛው ማለት እንችላለን በስልጣን የመጡት በጉልበት ነው፣ በጠመንጃ አፈሙዝ ነው። ከስልጣን የመልቀቅ ልማድ ወይም ባህል የላቸውም። ብዙ ጊዜ በምርጫ እንኳን በሚሸነፉበት ጊዜ ስልጣንን ሙጭጭ ብሎ የመያዝ የምርጫውን ውጤት አበላሽቶ እኔ ነኝ ያሸነፍኩት ብሎ የመቀመጥ ከዛ ከባሰ ደግሞ ተቃዋሚዎቻቸውን የማሰር የመደብደብ የማጥፋት ስራ ላይ የተጠመዱ ናቸው የአፍሪካ መሪዎች። እና አፍሪካ በእውነት በሰው ልጅ ታሪክ ውስጥ በተለይ በዚህ በዲሞክራሲ ስርአት ጉዳይ እጅግ አሳፋሪ ሁኔታ ላይ ነው ያለችው ማለት ይቻላል። በጣም አመሰግናለሁ ዶክተር ደረሰ። እንግዲህ ወደፊት በስፋት እንመለስበታለን እንዲህ ያሉ ውይይቶችን ለዛሬ በጣም እግዜር ስጥል እናመሰግናለን። እኔማ አመሰግናለሁ ሲሆን